ሰላም እንዴት ዋላቸው ከዛሬ ዜና ጋር ነው በሳ አብደላ ከሱሲቲ አይዋ። የሱሲቲ ኮሚኒቲ ትምህርት ቤት ዲስትሪክት አምንታዊ ኮሮና ቫይረስ ሪፖርት የሚያሳየው አንድ ሰራተኛ አባል በቻ የተያዘ ሲሆን፣ በሰለፍነው የሳምንት የመጀመሪያ ሳምንታት አምንታዊ ፈተና የሚወሰድ ተማሪዎች የሉም ብለዋል። ሁለት መቶዎች በኮረንቲ ወጥተዋል። ይህ በዲሴምበር መጨረሻ ከአምስት መቶ ገደማ ዝቅ ብሏል። ሰኞ ትምህርት ቤት የጀመረ ሲሆን የተማሪዎቹ ቢያንስ አንድ ተጨማሪ ሳምንት ሃይብሪድ ትምህርት አላቸውም ተብሏል። በሳምንቱ ሁለት ቀናት ወደ ትምህርት ቤት የሚሄዱበት ቦታ ነው። ትምህርቱ እቅድ ዙሪያ ያለው ዘመና በሚቀጥለው የትምህርት ቤት ቦርድ ስብሰባ ሰኞ ማታ ይመጣል ተብሎ ይጠበቃል። ባይዋ ግዛት ኪምራንዶስ በስፖርት እና መዝናኛ ስብሰባዎች ላይ ገደቦች ዛሬ ያበቃ ሲሆን በክልሉ በኮሮና ቫይረስ ምክንያት 59 ተጨማሪ የሞት አደጋዎችን ባስመዘገቡ ቀን በውድበሪ ኳኒ ውስጥ አንድ ተጨማሪ ሞት እና 50 አዳዲስ ጉዳዮች ጨምሮ ወረሽኙ ከተከሰተበት ጀምሮ 172 ሰዎች መሞታቸውን ዘግበዋል። በነብራስካ ገዢ ፔ ሪኬት እንደገለጹት በክልል ውስጥ ሆስፒታል መተኛት ከጥቅምት ወር ጀምሮ ለመጀመሪያ ጊዜ አምስት መቶ በታች ሆነዋልም ብለዋል። ዛሬ ጠዋት ሪኬት በሰጡት ጋዜጣ መግለጫ ሰዎች አሁንም ንቁ መሆን እንዳለባቸው ተናግረዋል። አገር ገዢው ኪምራንዶ ረዢው 30 ፐርሰንት የሚሆኑ ከስቴቱ ሆስፒታል አልጋዎች እና የሱስሪ እንዳሉ፣ 74 ፐርሰንት አየር ማናፈሻ አካላት እንዳሉ ገልጸዋል። አመሰግናለሁ።